የተለያዩ አገራት መሪዎች፣ የተባበሩት መንግስታት ድርጅትና የዓለም ባንክን የመሳሰሉ ተቋማት ፖሊሲ አውጪዎች፣ ባለወረቶች፣ የገንዘብ ተንታኞችና አደራዳሪዎች ለሶስተኛው የልማት ገንዘብ ማፈላለጊያ ጉባኤ አዲስ አበባ ከከተሙ ዛሬ ሁለተኛ ቀናቸው ነው። ጉባኤው በዚህ ዓመት የሚጠናቀቀውን የምዕተ ዓመቱ የልማት ግቦች ለሚተካው ዘላቂ የልማት ግቦች ማሳኪያ የሚያስፈልገውን ገንዘብ ማስገኘት በሚቻልበት በተደቀኑበት ፈተናዎችና በትግበራቸው ላይ ይመክራል በተባበሩት መንግስታት ድርጅት የሪዮ ዲጄኔሮ ጉባኤ ተደርቦ ተቀባይነት ያገኘው አዲሱ ዘላቂ የልማት ግቦች ካሁን ቀደም ከነበሩት ሁሉ ውድና የማይሳካ የሚመስል የተለጠጠ እቅድ ይዞ መጥቷል። ስለ እቅዱ በጉባኤው ከተሳተፉት መካከል አንዱ የሆኑት ዶክተር ቆንስጠንጢኖስ በርሀ እንዲህ አብራራሉ። ስስቴናብል ዲቨሎፕመንት ጎልስ የሚባለው ድህነት እስከናካቴው ነው አጥፋት ነው እንግዲህ በ ሁለት ሺ ሰላሳ ዓ ምት ይህንን ለማድረግ ሀያ ሁለት ነጥብ አምስት ትሪሊየን ዶላር ያስፈልጋል ነው የሚባለው። ግን ይሄ ሀያ ሁለት ነጥብ አምስት እንዲሁ ዝም ብሎ ያስቀመጡት ይመስለኛል እንጂ ገና ፕሮጀክቶች ተቀርጸው የሚሰራው ስራ ተሰርቶ እርግጠኛ የሆነ ፕሮጀክት በጀት አይደለም። ይሄ ለመጪዎቹ አስራ አምስት ዓመታት የታለመው የአዲሱ ዘላቂ የልማት ግቦች እቅድ ገና በዝርዝር ባይቀመጡም በዋናነት ሶስት ዓላማዎችን አንግቧል። አካታች ኢኮኖሚያዊ እድገትን ማበረታታት፣ ተፈጥሮን መጠበቅና ማህበራዊ ተሳትፎን ማበረታታት የሚሉት ጠቅለል ያሉ እቅዶች ሰንቋል። በምዕት ዓመቱ የልማት ግቦች ትግበራ ትኩረት አግኝተው የነበሩት እርዳታና የዕዳ ስረዛ ውይይቶች ተቀይረዋል። በአሁኑ የዘላቂ ልማት ግቦች በማደግ ላይ የሚገኙ አገሮች የራሳቸውን አስተዋጽኦ ማበረከት ይጠበቅባቸዋል። ገንዘቡ ከየት ይመጣል? ዶክተር ቆንስንቲኖስ በርሀ ሶስት መንገዶች ታሳቢ ተደርገዋል ይላሉ። አፍሪካ ሀገሮች አሁን በትሪሊየን የሚቆጠር ገንዘብ በኢሊሲት ፋይናንሲንግ ወይም ደግሞ የተሰረቀ በሚወጣ ገንዘብ እየሄደ እና ያለው የሚባል ነገር አለ። እሱም የመቆጣጠር አንድ ሳይድ ኢቨንት ሆኖ ትልቅ ንግግር እየተደረገበት ነው ያለ። በሁለተኛ ደረጃ እነዚህ ነዳጅ እና ሌላ ሀብት ያላቸው የአፍሪካ ሀገሮች እንደ አፍሪካ ልማት ባንክ አይነት ቦንድ እየገዙ ገንዘብ ወደዛ እየተሰበሰበ ወደ ልማት እየዋለ የአፍሪካ ልማት ባንክ እነሱን ሊከፍሉበት የሚችል በረጅም ጊዜ ነው። በሶስተኛው ደረጃ በፎረን ዲሬክት ኢንቨስትመንት። በመጨረሻ ላይ ግን የአፍሪካ ሀገሮች ራሳቸው ይሄ ዘላቂ ልማት ለሚባለው ግቦች በበጀት ይዞ ራሳቸው ሊሰሩበት የሚችሉ ምክንያቱም አብዛኛው የአፍሪካ ሀገሮች አሁን ጥሩ የኢኮኖሚ እድገት ላይ ነው ያሉት። አህጉሪቷ በአጠቃላይ አምስት በመቶ እያደገች ነው ያለችው። ከጉባኤው ቀደም ብሎ መንግስታዊ ያልሆኑ ድርጅቶች፣ የሰብዓዊ መብት ተቋማትና ማህበረሰብ አቀፍ ተቋማት በታደሙበት የውይይት መድረክ የተገኙት የተባበሩት መንግስታት ድርጅት ዋና ጸሐፊ ባን ኪ ሙን ለዘላቂ የልማት ግቦች ስኬታማነት የሚኖራቸውን ከፍተኛ ሚና ተናግረዋል። አሁን ዓለም ከሌላው ጊዜ በተለየ የእናንተን የማግባባት ስራ ሙያና ችግሮችን በአዳዲስ ፈጠራ የመፍታት ብልሃት ይፈልጋል ሲሉ ለሰብአዊ መብት ተሟጋች እና መንግስታዊ ያልሆኑ ድርጅቶች የተናገሩት ባንኪሙን ተቋማቱ ለሰው ልጆች ደህንነትና የዓለም ጤና የሚያደርጉትን ተጋድሎ ከጎርጎሮሳዊው 2015 በኋላም አጠናክረው እንዲቀጥሉ ጥሪ አቅርበዋል። የባንኪሙን ሐሳብ ግን እንደ ኢትዮጵያና ዩጋንዳ ባሉ አገሮች መንግስታት የሰብአዊ መብት ተቋማትን ሚና የሚገድቡ አዋጆች በማውጣታቸው ተግባራዊነቱ አዳጋች ይመስላል። ዶክተር ቆንስተንቲኖስ በርሀ እንደሚሉትም ይኸው ጉባኤ መንግስታዊ ያልሆኑ ድርጅቶች በሚገጥሟቸው ፈተናዎች ላይም እየመከረ ነው አፍሪካ በአፍሪካ ውስጥ አሁን ብዙ መንግስታት መንግስታዊ ያልሆኑ ድርጅቶች የሚያደርሱት ጥፋት ይበዛል ከሚያመጡት ጥቅም የሚል ግምገማ ላይ የደረሱ ይመስለኛል። እና የሚወጡት ሕጎች እነሱን ለማቀብ የሚወጡ ሕጎች ናቸው። በአብዛኛዎቹ መንግስታት የሚያወጡት አዋጆች እና የሰብአዊ ድርጅቶች በተለይ መንግስት ያልሆኑ ድርጅቶች እንዴት አድርገው ሲሳተፉ የሚወጡት ህጎች ምን ያህል ያቀቧቸው ነው የሚል ነገር ነው የሚናገሩት ያሉት፣ እና ይህንን እንግዲህ በዚህ ስብሰባ ላይ ተነጋግረው አንድ ሬዞሉሽን ያስተላልፋሉ የሚል ግምት አለን።